እግዚአብሔር አምላካችን በጣም የተመሰገነ ይሁን። ሁላችሁም ከኔ ጋር ዮሐንስ ወንጌል ምዕራፍ 14 ላይ ታወጡና ዛሬ የምንመለከተውን ክፍል አብረን እናያለን። ዮሐንስ ወንጌል ምዕራፍ 14 በተለይ ትኩረት የማደርገው ቁጥር ስድስት ላይ ነው። ጌታ ኢየሱስ ክርስቶስ በተናገረው ነገር አማካኝነት የሰጠውን መልስ ነው። እና ነገሩን አብረን እናያለን። ግን እንደዚህ ያለው ቁጥር ስድስት ላይ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ነው የተናገረው። እንደምታስታውሱት ሁድ ሁድ በላለፉት ሰባት ዛሬ ሰባተኛችን ነው ጊዜ አብረን እንመለከት የነበረው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ውስጥ እኔ እንደዚህ ነኝ ብሎ የተናገረውን ሐረግ በተመለከተ ነው እና ብዙ ሰዎች ጌታ ኢየሱስ ክርስቶስ ማን እንደሆነ፣ ምን እንደሆነ፣ ምን እንደሚያደርግ፣ ምን እንደሚሰጥ ተምታቶባቸዋል። ከዚህ የተነሳ አይኖቻቸውን ጌታ ኢየሱስ ላይ ከማድረግ ይልቅ ወደ ሌሎች ነገሮች ላይ ማድረግ ቀሏቸዋል እና ጌታ ኢየሱስ ክርስቶስ ያኔም አሁንም ሰዎች ስለ እሱ የሚኖራቸው አመለካከት ግልጽ እንዲሆን ይፈልጋል እና ግልጽ ሊሆንልን ደግሞ ይገባል። ምክንያቱም ይሄ በጣም ሲሪየስ ጉዳይ ነው፣ የምር ነገር ነው። አማኞች ከሆንን የጌታ ኢየሱስ ክርስቶስ አማኞች፣ ጌታ ኢየሱስ ማን እንደሆነ በትክክል ማወቅ አለብን። እና በዮሐንስ ወንጌል ውስጥ ሰባት እኔ ነኞች አሉ። ጌታ ኢየሱስ ክርስቶስ በመጀመሪያ ላይ ትዝ ይላችሁ እንደሆነ ስንጀምር ዮሐንስ ምዕራፍ ስድስት ላይ እኔ አለና የህይወት እንጀራ ነኝ ብሎ ተናገረ። የህይወት እንጀራ ነው። ልክ እንጀራ በልተን ሰውነታችን ውስጥ እንደሚዋሃድ ጌታ ኢየሱስ ክርስቶስም የህይወታችን ዋና ማዕከል ክፍል መሆን እንዳለበት የተናገረው ነው። ቀጥሎ ምዕራፍ ስምንት ላይ እኔ የዓለም ብርሃን ነኝ ነው ያለው የሚከተለኝ በብርሃን እንጂ በጨለማ አይመላለስም ብሎ ተናግረዋል። ያ ሁለተኛው ነው። ሶስተኛውና አራተኛው ያሉት ዮሐንስ 10 ላይ ነው እኔ የበጎች በር ነኝ አለ ጌታ ኢየሱስ። በሩ እኔ ነኝ፣ አንድ በር፣ ዋና በር፣ ወደ እግዚአብሔር መግቢያ በር እና ከዛ ቀጥሎ እዛው ክፍል ላይ ዮሐንስ 10 መልካም እረኛ እኔ ነኝ ብሎ ተናገረ። ቀጥሎ ደግሞ ምዕራፍ 11 ላይ ትንሣኤና ህይወት እኔ ነኝ ብሎ ተናገረ። ያ አምስተኛው ክፍል ነው። ስድስተኛውም ባለፈው ሳምንት ተመለከትን። ይህንን ምዕራፍ ዘለን ምዕራፍ 15 ላይ እኔ አለና ጌታ ኢየሱስ እውነተኛ የወይን ግንድ ነኝ ብሎ እንደተናገረ እኛ ደግሞ የእሱ እውነተኛ የወይን ግንድ ሆኖ እውነተኛ አማኞች የእሱ ቅርንጫፎች እንደሆንን ቀጥታ ከእሱ ጋር ግንኙነት እንዳለን የሚያመለክተውን ክፍል አየን። ዛሬ ሰባተኛ እና የመጨረሻ የሆነውን ሰባተኛውን እኔ ነኝ እንመለከታለን። ይሄ ሰባተኛው እኔ ነኝ ያለው ዮሐንስ 14 ላይ ነው። ጌታ ኢየሱስ ክርስቶስ ዮሐንስ 14 ቁጥር 6 ላይ ነው ቅድም ያነበብኩትን ቃል ቅድ ቀድሞም አጼ ያነበበውን ቃል የተናገረው እኔ መንገድ ቀጥሎ እውነት ቀጥሎ ደግሞ ህይወት ነኝ ብሎ ጌታ ኢየሱስ ክርስቶስ ተናገረ እና ይህንን የዛ መንገድ እውነትና ህይወት ነኝ የሚለውን ማየት እኔ ነኝ ከሚለው ከሚለው ሌሎች ስድስት ጋር ተጨምሮ ጌታ ኢየሱስ ማንነቱን በልባችን ውስጥ ሰርጾ በሕይወት ከእሱ ጋራ የጠበቀ ግንኙነት ኖሮን እንድንኖር የሚያደርግ ክፍል ነው እና እግዚአብሔርን ስለዚህ እናመሰግናለን። ግን በመጀመሪያ እንድናስብ የምፈልገው የንግግሩ ምክንያት ነው። ለምንድን ነው ጌታ ኢየሱስ ክርስቶስ እኔ መንገድ ህይወትና፣ እውነትና ህይወት ነኝ ብሎ የተናገረው፣ ይሄ የተናገረበትን የጀርባ ታሪክ ወይም አውድ እንለዋለን። አውዱን በመጀመሪያ ማየት በጣም ጠቃሚ ነው። ቅድም ወንድማችን ቴዎድሮስ ሲያነብልን ምዕራፍ 14 ከቁጥር 1 እስከ 7 ባለው ክፍል ውስጥ ከ1 እስከ 3 ያለውን አነበዋለሁ። እንዲህ ብሏል፣ ጌታ ኢየሱስ ልባችሁ አይታወክ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጀላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለና፣ ቁጥር አራት ላይ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ አላቸው። ለደቀ መዛሙርቱ ነው የሚናገረው። እና ጌታ ኢየሱስ ክርስቶስ አሁን ሰፊውን አውድ ለማየት ከፈለጋችሁ ከምዕራፍ 12 መጨረሻ ጀምሮ እስከ ምዕራፍ 18 ድረስ ጌታ ኢየሱስ ሊሞት የተዘጋጀበት ወደ መሞቻው ሰዓት እየተቃረበ ያለበት ሰዓት ነው። ሐሙስ ዕለት ከሰዓት በኋላ አካባቢ ነው። በጣም ብዙ ነገሮችን ለደቀ መዛሙርቱ እየተናገራቸው ነው። እና አሁን እዚህ ላይ ምዕራፍ 14 ላይ ሲደርስ እሄዳለሁ እኔ እያላቸው እያለ በነበረበት ሁኔታ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ የሚሄድበት ቦታ አለ ይሄዳል። ከነሱ እንደሚለያቸው ብዙ ጊዜ ተናግሯቸዋል እና ትንሽ ግር ያላቸው ጊዜ ነበር እና እንደ ማጽናኛም እንደ ማበረታቻም ልባችሁ መታወክ የለበትም። አትጨነቁ፣ አትታወኩ። በእኔ መኑ በአባቴም መኑ እና እኔ ይሄዳለሁ ግን ሄጄ እኔ ብቻ አይደለውም የሚሄደው እያለ እየተናገራቸው ነበረ እና ወደ መንግሥተ ሰማይ ነው የሚሄደው፣ ወደ አባቴ ነው የሚሄደው እና እዛ ደግሞ የተዘጋጀላችሁ ስፍራ አለ፣ እዛ እኔ ያለሁበት ቦታ እንድትሆኑ እናንተን ደግሞ መጥቼ እወስዳችኋለሁ እያለ አንድ ነገርን ተናገረ። ቁጥር አራት ላይ የሚሄድበትን ቦታ ታውቃላችሁ፣ መንገዱንም ደግሞ ታውቃላችሁ አላቸው። አሁን ደቀ መዛሙርቱ ይህም በሚናገርበት ጊዜ አሁን አስቡ የነበሩበትን ሁኔታ። አስራ ሁለቱ ደቀ መዛሙርት ናቸው። ጌታ ኢየሱስ ክርስቶስ አብሯቸዋለ። አስራ አንዱ ያኛው ደቀ መዝሙር ወጥቷል፣ ኦልሬዲ ማነው? ይሁዳ የሚባለው ስለዚህ አስራ አንዱና ጌታ ኢየሱስ ክርስቶስ ናቸው ያሉት እና ከደቀ መዛሙርቱ አንዱ ቶማስ ቁጥር አምስት ላይ መንገዱን እኮ አናውቅም፣ የት እንደምትሄድም የት እንደመሄድም እንዳለብን አናውቅም ብሎ ሁሉንም ደቀ መዝሙር ወክሎ ተናገረ። እና እዚህ ጋር አንድ መምታታት በአእምሯቸው ውስጥ እንዳለ ማሰብ ትችላላችሁ። ደቀ መዛሙርቱ በተደጋጋሚ ያሳዩት የነበረው ነገር ጌታ ኢየሱስ ክርስቶስ የመጣው ምድራዊ መንግሥት ሊመሰረት እና አንዳቸው በግራ አንዳቸው በቀኝ፣ አንዳቸው ሚኒስቴር፣ አንዳቸው ጠቅላይ ሚኒስቴር፣ አንዳቸው የጦር ሚኒስቴር እንደዛ ሆነው ሊሰባሰቡ አይነት ሀሳብ ነበር የነበራቸው። እና ጌታ ኢየሱስ አሁን እሄዳለሁ መንገዱን ደግሞ ታውቃላችሁ የት እንደሚሄድ ታውቃላችሁ ብሎ ሲናገር ትልቅ መምታታት ነው የመጣው። ጌታ ኢየሱስ ያንን የተናገረበት ምክንያት በተደጋጋሚ ስለዚህ ስለ ነገራቸው ነው። በትምህርት መልክ አስረድቷቸው ነበር እና ቶማስ አናውቅም የት እንደምትሄድ አናውቅም ብሎ ተናገረ። ልክ በዛ ላይ ተመስርቶ ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን አስደናቂና መለኮታዊ መልስ የመለሰላቸው። አምስት ላይ ቶማስ ለጠየቀው ጥያቄ ጌታ ኢየሱስ ክርስቶስ በቁጥር ስድስት ላይ ነው የተናገረው። መምታታታቸውን የአዕምሯቸውን ግራ መጋባት የህይወታቸው መመሰቃቀል የሚያስተካከል አቅጣጫ የሚያስይዝ አስደናቂ መለኮታዊ እውነትን ነው ጌታ ኢየሱስ የተናገረው። ስለዚህ ቁጥር ስድስት ላይ ምን አለ? እንዴት መንገዱን እናውቃለን ብሎ ለጠየቀው ጥያቄ ኢየሱስም እኔ አለና መንገድና እውነት ምንድን ነኝ ህይወትም ነኝ፣ በእኔ በቀር ወደ አብ መምጣት ማንም አይችልም። መንገዱ እኔ ነኝ፣ እውነቱ እኔ ነኝ፣ ህይወቱ እኔ ነኝ። ወደ አብ እኔ ሄዳለሁ። ማንም ወደ አብ መምጣት የሚፈልግ ቢኖር በእኔ በኩል ነው መምጣት ያለበት። እኔ ነኝ ወደ አብ የምወስደው መንገድ እና አሁን መንገዱን ታውቃላችሁ ያለውን ነገር እንደገና እንደገና አስርጾ ሲናገር ነው የምታዩት። መንገዱ እኔ ነኝ እና ይህንን በስፋት በሚቀጥለው ነጥቤ ላይ አየዋለሁ ግን በዚህ ብቻ አላበቃም። የደቀ መዛሙርቱ ጥያቄ እስከ ቁጥር 14 አንብበናል። እስከ ቁጥር 14 ድረስ ለመግለጽ አልሄድም ግን ቁጥር 8 ላይ ስትመጡ ቁጥር 7 ላይ ጌታ ኢየሱስ ክርስቶስ ምን ብሎ ተናግሯል? ካሁንም ጀምራችሁ እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር እና ካሁን ጀምሮ ታውቁታላችሁ አይታችሁትም አል አለውና ለቶማስ ፊልጶስ ደግሞ ቁጥር 8 ላይ ሌላ ጥያቄ ጠየቀ። ጌታ ሆይ አብን አሳየንና ይበቃናል፣ አለው። እነዚህ ደቀ መዛሙርቱ በዚህ በምዕራፍ 14 ላይ የጠየቋቸው ጥያቄዎች በሙሉ ከዚህ በፊት ጌታ ኢየሱስ ባስተማረው ትምህርት ውስጥ ያሉ እና በራሱ ደግሞ እውነቱን ያሳያቸው ነገሮች ናቸው። ግን ስለጠየቁ ጌታ ኢየሱስ ክርስቶስ በደንብ ግልጽ እንዲሆንላቸው መናገር ነበረበት እና ቁጥር ዘጠኝ ላይ ጌታ ኢየሱስ እንዲህ አለ። ኢየሱስም ለፊልጶስ አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? ምን እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? አብ እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለ ራሱ ስለ ስራው እመኑኝ ብሎ ጌታ ኢየሱስ መቶ መቶ እሱና አብ ያላቸው ምን አይነት ግንኙነት እንደሆነ ለደቀ መዛሙርቱ ሲገልጥላቸው ትመለከታላችሁ። ክርስትና፣ ይሄ የኛ የክርስትና መጽሐፍ ቅዱሳዊ ክርስትና ስለ እግዚአብሔር አንድ ተጨባጭ የሆነ እምነት አለው። ያ እምነት ምንድን ነው? ከዘፍጥረት ጀምሮ እስከ ራእይ ድረስ በተገለጸው እውነት ውስጥ እግዚአብሔር የሚባለው አምላክ አንድ እግዚአብሔር ነው። በዚህ በአንድ እግዚአብሔር ውስጥ ስንት አካላት አሉ? ሶስት እኩል አካላት አሉ እና እነዚህ ሶስት እኩል አካላት አብ ወልድና መንፈስ ቅዱስ ናቸው። እና እነዚህ የማይነጣጠል አንድነት ውስጥ ነው ያሉት። ለዚህ ነው ጌታ ኢየሱስ እኔን ያየ ማንን አየ? አብን አየ። በአብ በእኔ ውስጥ ነው። እኔ ደግሞ በማን ውስጥ ነኝ በአብ ውስጥ ነኝ ብሎ ነው የተናገረው። በጣም ጥልቅ ወደሆነ ወደ ቃላት ትንተና ውስጥ አልገባም፣ በግሪክ በሂብሩ፣ እነዚህን ቃላቶች በመግለጥ ግን አሁን ከዘፍጥረት ጀምሮ እግዚአብሔር አዳምና ሔዋንን ሲፈጥር በዘፍጥረት ምዕራፍ አንድ ቁጥር 26 ላይ ምንድን ያለው? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ተናገረና ሰውን በመልኩና በምሳሌው ፈጠረ ይላል። አሁን ተመልከቱ፣ ሁለት ቃሎች እዚህ ጋር የብዙና የነጠላ ናቸው። ሰውን በመልካችን ብዙ ቁጥር ነው፣ እንደ ምሳሌያችን ብዙ ቁጥር ነው፣ እንፍጠር ብዙ ቁጥር ነው። ቀጥሎ ቁጥር 27 ላይ ስትመጡ ደግሞ እግዚአብሔር ሰውን በመልኩ ነጠላ ነው፣ በምሳሌው ነጠላ ነው፣ ፈጠረው ነጠላ ነው። እግዚአብሔር በአሃድ እና በብዙ ሆኖ ተገልጦታ ያላቸው ከዘፍጥረት ጀምሮ። የስላሴ አስተምህሮ የተመሰረተው ከዘፍጥረት ጀምሮ እግዚአብሔር ስለ ራሱ በገለጠው መገለጥ ላይ ነው እና እዚህ ጋ ደቀ መዛሙርቱ ይሄ እንዲገባቸው ነው። አብ በእኔ ነው ያለው፣ እኔ ደግሞ በአብ ነው ያለሁት። እኔን ያየ ማንን አየ? አብን አየ። አብን ያየ ማንን ያያል? ጌታ ኢየሱስን ያያል፣ መንፈስ ቅዱስን ያያል ጌታ ኢየሱስን ያየ አብን ያል መንፈስ ቅዱስን ያል። ልክ እንዲህ አይነት አንድነትና ውህደት እንዳላቸው ግን አብ ጌታ ኢየሱስ አይደለም። ጌታ ኢየሱስ አብ አይደለም። መንፈስ ቅዱስ ኢየሱስ አይደለም። ኢየሱስ መንፈስ ቅዱስ አይደለም። እያንዳንዳቸው የራሳቸው ሕልውና አላቸው ግን አንድ ናቸው። እግዚአብሔር ይሄንን እንድንረዳ ይፈልጋል። እና የንግግሩ ምክንያት ይሄ እኔ መንገድ እውነትና ሕይወት ነኝ ያለበት የጀርባ አውዱ ይህንን እንደሚመስል እንድናስተውል ያስፈልጋል። ቀጥሎ የምንሄደው ቀጥታ ወደ መንገዱ ወደ ኢየሱስ ክርስቶስ ነው እና ሁለተኛው ነጥቤ ጌታ ኢየሱስ መንገድ ነው የሚል ነው። አሁን ቀጥታ የምናተኩረው ቁጥር ስድስት ላይ ነው። ቁጥር ስድስትን ስትመለከቱ ቶማስ ለጠየቀው ጥያቄ ጌታ ኢየሱስ መልስ ሲመልስ ኢየሱስም እኔ መንገድ እና ሕይወት እውነት ደግሞም ሕይወት ነኝ ብሎ ነው የተናገረው እና ያንዳንዱን ማየት በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ መንገድ ነው። አራት ነገሮችን ይሄንን በተመለከተ ለመናገር ሞክራለሁ፣ ግን ይሄንን ከመሞከሬ በፊት ስለ መንገድ ጥቂት ልላችሁ እፈልጋለሁ። መንገድ የሚባለው ነገር መራመጃ ነው መሄጃ ነው። መንገድን እናውቃለን። እዚህ በተለይ የአሜሪካ ውስጥ፣ አፍሪካም ኢትዮጵያም ውስጥ ዋና ዋና ሃይወይ የሚባሉ ትልልቅ ዋና ዋና ጎዳናዎች አሉ። መሄጃዎች ናቸው። ከአንድ ቦታ ወደ ሌላ ቦታ ማድረሻ ነገር ነው። መንቀሳቀሻ ነገር ነው። መንገድ ጌታ ኢየሱስ እዚህ ላይ መንገድ ነኝ ሲል እነዚህን ሁሉ ያልኳቸውን ነገሮች ያካተተ ነገር እንደሆነ ነው ከአንድ ቦታ ወደ ሌላ ቦታ ማድረሻ ነው። በተለይ መንፈሳዊ ነው። ጌታ ኢየሱስ በመንገድነቱ እኛን ካለንበት ቦታ ወደ መንግስተ ሰማይ መውሰጃ መንገዱ ጌታ ኢየሱስ ክርስቶስ ነው። ለዚህ ነው እኔ መንገድ ነኝ ብሎ የተናገረው። እና አራት ነገሮችን መናገር እፈልጋለሁ። ጌታ ኢየሱስ ክርስቶስ መንገድ በመሆኑ አራቱ ነገሮች እንደሚከተለው ናቸው። አንደኛ ጌታ ኢየሱስ ክርስቶስ እግዚአብሔርን ማወቂያ መንገድ ነው። ጌታ ኢየሱስ መንገድ ነው፣ ግን እግዚአብሔርን ማወቂያ ልዩ የሆነ መንገድ ነው። መንገዶች ሁሉ የሚወስዱን ቦታዎች አሉ። ጌታ ኢየሱስ ክርስቶስ በመንገድነቱ እግዚአብሔር አብን አሁን ውይይቱ ሁሉ ድርድሩ ሁሉ ንግግሩ ሁሉ እዚህ ምዕራፍ 14 ላይ ልባችሁ አይታወክ፣ እኔ ወደ አባቴ ሄዳለሁ እና እዛ ሲሄድ ደግሞ መጨነቅ የለባችሁም እዛ ቦታ ላዘጋጅ አይደለም፣ ኦልሬዲ ቦታ የተዘጋጃለ እና እኔ እዛ ሄዳለሁ እንደ በኩር ልጅ እንደ ዋነኛ ልጅ እናንተ ደግሞ በኋላም ይሄንን ሀሳብ እናገርበታለሁ። እንደ የኔ ወንድሞች ታናናሽ ወንድሞች ቀጥሎ እኔ ባለሁበት ቦታ እንድትሄዱ መጥቼ ወስዳችኋለሁ። ግን ወደዛ እንድትሄዱ እኔ ራሴ ምንድን ነኝ ነው ያለው፣ መንገድ ነኝ። አብን ማወቂያው መንገድ ነኝ። ራሴ ነኝ መንገድ። እኔ ስብእናዬ፣ አገልግሎቴ ስጋ ለብሼ የመጣሁበት ዋና ዓላማ ብቸኛ ወደ አብ መውሰጃ መንገድ ሆኜ ለሰዎች እንድገለጥ ነው። ለዚህ ነው ምዕራፍ ስድስት የሚቀጥለው አረፍተ ነገር ቁጥር ስድስት ማለቴ ነው። መንገድ እውነት ሕይወት ነኝ ካለ በኋላ በእኔ በቀር ወደ አብ የሚመጣ ማንም የለም ብቸኛው መንገድ እኔ ነኝ ከአብ ጋራ መተዋወቂያው መንገድ ይህንን ነው። ጌታ ኢየሱስ ክርስቶስ እየተናገረ ያለው ስለዚህ፣ እኔን ያወቀ ማንን ያውቃል? አብን ያውቃል፣ መንፈስ ቅዱስን ያውቃል የሚለውን ነገር ነው እያሰረጸ ያለው። በሁለተኛ ደረጃ እዚህ ሁለተኛ ነጥቤ፣ ጌታ ኢየሱስ ወደ አብ የመቅረቢያ የጸጋ መንገድ ነው። አንዳንድ ነገሮችን እዚህ ጋ መናገር የግድ ያስፈልገኛል። በእኛና በእግዚአብሔር መካከል ትልቅ ርቀት አለ። እኛ ፍጡራን ነን፣ እሱ ፈጣሪ ነው። እኛ በኃጢአት የወደቀ ዝርያ ነን፣ እሱ ግን ንጹሕና ፍጹም ነው። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔርን ሰው በማንኛውም በራሱ መንገድ፣ በራሱ ፍልስፍና፣ በራሱ አስተያየት፣ በራሱ ጽድቅ፣ በራሱ ልዩ ልዩ የፈጠራ ችሎታ እግዚአብሔርን ሊቀርብ ሰው በፍጹም አይችልም። በእኛና በእግዚአብሔር መካከል ያለው ርቀት ይሄንን ያሳያል። ስለዚህ ጌታ ኢየሱስ ክርስቶስ ወደ ምድር ከቅድስት ድንግል ማርያም ተወልዶ ከመጣ በኋላ የኔና የእናንተን ኃጢአት ተሸክሞ በቀራንዮው መስቀል ላይ ተሰቅሎ ለእኔና ለእናንተ ኃጢአት ዋጋ ከፍሎ በኔና በእናንተ መካከል በኔና በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ አፍርሶ ምናልባት ትዝ ይላችኋል እዚህ ሦስተኛውም ነጥቤ ላይ አስፍሬዋለሁ። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ተሰቅሎ ተፈጸመ ባለበት ቅጽበት በዛን ቅጽበት ነው ነፍሱን ለእግዚአብሔር አሳልፎ ሲሰጥ የቤተ መቅደስ መጋረጃ ከላይ ወደታች ለሁለት ተተረተረ። ማለት ሰውና እግዚአብሔርን የለያየው ማንኛውም መጋረጃ በጌታ በኢየሱስ ክርስቶስ ተነስቷል። ስለዚህ ይሄ የጸጋ መንገድ ነው። ጌታ ኢየሱስ ክርስቶስ ምክንያቱም። ጌታ ኢየሱስ ክርስቶስ በመሞቱ ቀራኒው መስቀል ላይ በመሰቀሉ እግዚአብሔርንና ሰውን የሚለየው መጋረጃ በሙሉ ተከፍቶ እኛ ወደ እግዚአብሔር በነፃ በጸጋ ያለምንም ልፋት በሱ በኩል እንድንቀርብ የተዘጋጀ መንገድ ነው። ሶስተኛ ጌታ ኢየሱስ ክርስቶስ ከአባት ጋር ህብረት የማድረጊያ መንገድ ነው። እግዚአብሔር እግዚአብሔር እና እኛ የተለያየን ነበርን ብያቸዋለሁ። እዚህ ጋር የመጋረጃውንም መቀደድ ማምጣት ትችላላችሁ። እግዚአብሔር ጠላታችን፣ እኛም የሱ ጠላቶች ነበርን በተፈጥሯችን። አሁን ይህንን በደንብ ለማንበብ ከፈለጋችሁ ሮሜ ምዕራፍ አምስት ላይ ሐዋርያው ቅዱስ ጳውሎስ እኛ ጠላቶች እያለን እግዚአብሔር በአስደናቂ ፍቅሩ ጠላቶቹ የነበርነውን እኛን ኢየሱስን ልኮ ኢየሱስ ክርስቶስ ሞቶ በሱ በልጁ በኩል ጠላቶቹ የነበርነውን ታረቀን ብሎ ይናገራል። እና ከእግዚአብሔር ጋር ህብረት የምናደርግበት ምንም አይነት መንገድ አልነበረንም። ከአምላካችን ጋር በክርስቶስ ኢየሱስ በኩል ግን ስንመጣ ከእግዚአብሔር ጋር ታርቀን እግዚአብሔር አባታችን እኛ ልጆቹ ሆነን በየቀኑ ከእግዚአብሔር ጋር ህብረት የምናደርግበት መንገድ ተከፍቶልናል። ስለዚህ ጌታ ኢየሱስ ክርስቶስ እግዚአብሔር ማወቂያ መንገድ ነው። እግዚአብሔር ጋር መድረሻ መቅረቢያ የጸጋ መንገድ ነው። ከእግዚአብሔር ጋር ህብረትን የምናደርግበት ብቸኛ መንገድ ነው። አንዳንድ ሃይማኖቶች አሉ። ሃይማኖቶቹ ራሳቸው ወደ እግዚአብሔር የሚያቀርቡ እንደሆኑ የሃይማኖቶች ሰባኪዎች ይናገራሉ። ሃይማኖት ወደ እግዚአብሔር አያቀርብም። ወደ እግዚአብሔር የሚያቀርብ ብቸኛ መንገድ ማን ብቻ ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። አራተኛ ነጥብ ጋ ልምጣና ወደ ሌላው ነጥብ እንሻገራለን። አራተኛው ጌታ ኢየሱስ ወደ እግዚአብሔር ቤት ውስጥ መግቢያው መንገድ ነው። ተመልከቱ። ከእግዚአብሔር ጋር ህብረት ማድረግ ብቻ አይደለም የጌታ ኢየሱስ ክርስቶስ የሚወስደን ግን እግዚአብሔር ቤት ውስጥ መንግስተ ሰማይ ውስጥ ገብተን እኛ ባለቤቶች ወይም ደግሞ የቤት የቤተሰብ አካሎች እንድንሆን እግዚአብሔር አምላካችን በክርስቶስ ኢየሱስ መንገድነት ይህንን አስደናቂ ነገር ለእኛ አድርጎልናል። ምናልባት ይህንኛውን ሀሳብ በተመለከተ አንድ ጥቅስ ማንበብ ለእናንተ ያስፈልጋል። ኤፌሶን ምዕራፍ ሁለት ላይ ሐዋርያው ቅዱስ ጳውሎስ ስለዚህ ሲናገር ምን ብሎ ተናገረ? ከቁጥር 11 ጀምሮ ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ፣ በስጋ በእጅ የተገረዙ በተባሉት በአይሁዳውያን ያልተገረዙ ተብላችሁ የነበራችሁ ይህንን አስቡ ብሎ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ ናታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ብሎ አሁን ግን እናንተም በፊት ርቃችሁ የነበራችሁትን በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል ብሎ በኋላ መጨረሻው ላይ ሲደመድም አህዛብም አይሁድም በክርስቶስ በኩል፣ ክርስቶስ መንገድ በመሆኑ ሁላችንም የአንድ ቤተሰብ አባላት ሆነናል። እግዚአብሔር ቤት ውስጥ ገብተን እኩል በመብት እኩል በልጅነት መኖር እንችላለን። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ አይነት መንገድ ነው፣ እግዚአብሔር ቤተሰብ ውስጥ የሚያስገባ መንገድ ነው። እኔ ይህንን ስናገር ኢትዮጵያውያን በሙሉ ቢሰሙኝ እንዴት ደስ ባለኝ መሰላችሁ? ምክንያቱም ኢትዮጵያ ውስጥ ሰዎች በዘር ኦሮሞ፣ አማራ፣ ጉራጌ፣ ትግሬ እያሉ እየተጨራረሱ ነው። ክርስትና ብቻ ነው ለእንደዚህ አይነት የሰዎች ምስቅልቅል መፍትሄ የሚሰጥ። እያንዳንዳችን በክርስቶስ ኢየሱስ አሕዛብ፣ አይሁዳዊ፣ ወይም ደግሞ ኦሮሞ፣ አማራ፣ ጉራጌ ምናምን ብለን ልንጠራ እንችላለን፣ ግን በክርስቶስ ኢየሱስ ውስጥ ገብተን በዚህ መንገድ ላይ ስንሆን በቀጥታ የምንገኘው የአንድ ቤተሰብ አባላት ሆነን ነው። አንድ ቤት ውስጥ ገብተን ነው ሁላችንም የእግዚአብሔር ልጆች ያለ ዘር ያለ ቀለም ያለ ልዩ ልዩ ነገር ሆነን ነው የምንገኘው እና ይህንን ማሰብ ትልቅ በረከት ነው። ይህንን ማሰብና ማወቅ ትልቅም ደግሞ ጥቅም ነው። ትልቅ ለውጥም ነው። ከዚህ ከዘረኝነት አበሳና ጣጣ፣ ደም መፍሰስና መለያየት የሚገላግል ነው። በእርግጥ ብዙ ክርስቲያኖች ነን የሚሉ ይህንን ሀሳብ አያስቡትም አያውቁትምም ለማወቅም ፈቃደኞች አይደሉም። ምክንያቱም በዘር ሀሳብ ስለ ተበከሉና ስለተያዙ እንዲህ አይነት ነገር ገና አልተዋጠላቸው። እኛ ግን ይህንን ልናውቅና ልናስብ ይገባናል። ጌታችን ኢየሱስ ክርስቶስ መንገድ ነው ወደ እግዚአብሔር ቤት ውስጥ የሚያገባ ከእግዚአብሔር ጋር ሕብረት እንድናደርግ የሚያደርግ በእግዚአብሔር ፊት የጸጋ ተቀባይነት እንድናገኝ አደረገ። እግዚአብሔርንና መንግስቱን ዓላማውን ማወቂያ መንገድ ነው ጌታ ኢየሱስ። የሚቀጥለው ነጥቤ ጌታ ኢየሱስ ክርስቶስ እውነት መሆኑን የሚገልጽ ነው። አሁን ቁጥር ስድስት ላይ እንደገና መለሳለሁ። እኔ መንገድ ነኝ አለና እውነትም ነኝ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። እና ይህንን ስናስብ ጌታ ኢየሱስ ክርስቶስ እውነት መሆኑን ጥቂት ነገሮች በማንሳት አንዳንድ ነጥቦችን አነሳለሁኝ። አዲስ ኪዳን ላይ እኔ የተመለከትኩትና ያየሁት ነገር ጌታ ኢየሱስ ክርስቶስ ብዙ ቦታ ላይ ከእውነት ጋር ተያይዞ እንደተጠቀሰ ማስተዋል በጣም አስፈላጊ ነው። በተለይ ምዕራፍ 11 ላይ ትንሣኤና ምንድን ነኝ ብሏል፣ ጌታ ኢየሱስ ክርስቶስ። በእርግጥ እዛ ጋ ያለው ትንሣኤና ሕይወት ነው። በሚቀጥለው ነጥቤ ላይ ነው የምናገረው። ጌታ ኢየሱስ ክርስቶስ ከእውነት ጋር ተያይዞ ነው የተጠቀሰው ብዙ ቦታ ላይ። ምዕራፍ አንድ ላይ ብትመለከቱ ጌታ ኢየሱስ ክርስቶስን አዩና ሰዎች ኢየሱስ ክርስቶስ ምን አለበት አሉ። ጸጋና እውነት ሞልቶበታል ብለው ነው የተናገሩት። በሙሴ በኩል ሕግ ተሰጠ፣ ግን ይሄ ኢየሱስ ክርስቶስ በአብ ቀኝ፣ በአብ እቅፍ ውስጥ የነበረ አብን የገለጸ ጸጋና እውነት ተሞልቶበት የመጣ ነው ብለው ነው የተናገሩት። ኢየሱስ ክርስቶስን ያዩ ሰዎች በሙሉ እሱ እውነት እንደሆነ ተናግረዋል። ራሱም ጌታ ኢየሱስም ይሄንን ተናግረዋል። ከዚህ በፊት እዚህ መናገሬን አስታውሳለሁ። ጌታ ኢየሱስ ጲላጦስ ፊት ቀርቦ ለፍርድ በቀረበበት ጊዜ የአይሁድ ካህናት እዚህ ጋር ሆኖ ስቀለው የተለያየ ነገር እየተናገሩ ያሉ ጌታ ኢየሱስ እና ጲላጦስ ፍርድ ቤት ውስጥ ለብቻቸው ቆመው በነበረበት ጊዜ ጌታ ኢየሱስም ብዙ ጥያቄ እየጠየቀው እያለ ጌታ ኢየሱስ አንድ ነገር ተናገረ። እኔ የመጣሁት ስለ እውነት ልመሰክር ነው ብሎ ተናገረ። እና ጲላጦስ ገረመው እና አንድ ጥያቄ ጠየቀ። እኔ የመጣሁት ለእውነት ልመሰክር ነው ብሎ ሲናገር ስለ ራሱ ሊመሰክር ነው፣ ጌታ ኢየሱስ ክርስቶስ እውነት ስለሆነ ጲላጦስ አንድ ጥያቄ ጠየቀ። ይሄ ምናልባት አንድ ስብከት መስበክ በዚህ ነጥብ ላይ ማዘጋጀት ያስፈልግ ይሆናል። እውነት ምንድን ነው ብሎ ነው የጠየቀው። ስለ እውነት ልመሰክር ነው የመጣሁት ብሎ ሲለው እውነት ምንድን ነው? ጲላጦስ ገዢ ነው። በእውነትና በውሸት መካከል ያውቃል፣ ይለያል ብላችሁ ልትገምቱ ትችላላችሁ። ግን ብዙ ሰዎች ስለ እውነት ትክክለኛ ግንዛቤ የላቸውም። እውነተኛው እውነት ግን ጌታ ኢየሱስ ክርስቶስ ነው። ታዲያ ይህንም በተመለከተ የጌታ ኢየሱስ ክርስቶስን መግለጫ እውነት እኔ ነኝ ያለውን ስንናገር በክርስቶስ ውስጥ ያለው እውነት ምን ዓይነት እውነት ነው የሚለውን ማየት እና መጠየቅ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ እኔ እውነት ነኝ ብሎ ሲናገር እውነት ነው ብለን ከምናያቸው እና ከምንጠራቸው ነገሮች የተለየ የላቀ እውነትን እያሳየ እንደሆነ ማሰብ አለብን። መቼም ስለ እውነት ብዙ የምናውቀው ነገር አለ። እውነት ከዚህም በፊት ተናግሬያለሁ። እዚህ አሜሪካ እውነት የሆነ ነገር ስለ ህይወት፣ ቻይናም እውነት ነው፣ አማዞን ጫካም ውስጥ እውነት ነው፣ አፍሪካም ውስጥ እውነት ነው። ለምሳሌ እንበላለን። እኛ መብላት ያለ ነገር ነው። የበላነው ነገር ይፈጫል። ይሄ እውነት ነው። ይሄ የትም ሀገር እውነት ነው። የትም ሀገር የትም ሀገር እውነት ነው። ሰማይ ውስጥ ምግብ የምንበላ እና ማንበላ መሆኑን አላውቅም። ስለዚህ አላጥነውም፣ ግን የምንበላ ከሆነ ደግሞ ይህም እውነት ነው። የትም ሀገር የማይለወጥ ነገር እውነት ነው። ምንም ዘመን የማይለውጠው ጊዜ የማይለውጠው ቦታ የማይለውጠው ነገር ነው እውነት ግን እነዚህ በተፈጥሮ ውስጥ ያሉ እውነቶች በሙሉ መግለጫ ሲሆን፣ ከዚህ የላቀ እውነት ግን ደግሞ አለ። ሰዎች ሊገነዘቡት የማይችሉት እውነት ማለት ሰዎች የማይገነዘቡት እውነት የምለው ከኃጢአትና በኃጢአተኝነት ምክንያት ሰው የማይገባው ከፍ ያለ ሰው የማይደርስበት እውነት አለ። ጌታ ኢየሱስ እኔ እውነት ነኝ ብሎ ሲናገር ያንን እውነት ነው ይናገር የነበረው ዘላለማዊ ስለሆነ የሚያዛልቅ ስለሆነ የነበረ አሁንም ያለ ለዘላለም የሚኖር ስለሆነ ከሰዎች መረዳት የላቀ በጣም አስደናቂ እውነት እንደሆነ ነው ጌታ ኢየሱስ ክርስቶስን የምናስበው። እዚህ ጋ ይህንን ሲናገር ይህንን ለመግለጥ ነው። ግን ይህንን ሀሳብ አሰርጸዋለሁ። ቆይቼ ሌሎች ነጥቦችን እዚህ ጋ ልጨምር። ይሄ ጌታ ኢየሱስ ክርስቶስ እውነት ነኝ ያለው ነገር ከይሁንታ ወይም ደግሞ ከፕሮባቢሊቲ ብለው ይሻላል ወይም ከኮንዲሽን የተለየ ነው። ይሄ ከይሆናል ወይም ይሁንታ ውጭ የሆነ ነገር ነው። አንዳንድ ነገሮችን ቢሆን እንዲሆን ብለን የምናስባቸው ነገሮች አሉ። ከዛ የወጣ ነው የጌታ የሱስ ክርስቶስ እውነታ። እርግጠኛ ነው፣ ምንም ጥርጥር የሌለው ነው። በሰው ትምክት በሰው ፍልስፍና በሰው አመለካከት በሰው ስግብግብነት ላይ የተመሰረተ ነገር አይደለም። አሁን ቅድም ያነሳሁትን የጲላጦስን ነገር እዚ ጋ እንደገና ልጥቀስ። ጌታ ኢየሱስ ክርስቶስ እኔ የመጣሁት ስለ እውነት ልመሰክር ነው ብሎ ሲናገር እውነት ምንድን ነው ብሎ ጠየቀ። እና ሌላ ስብከት ያስፈልገዋል ያልኩት ነጥብ እዚ ጋ ነው እውነት ምንድን ነው ብሎ ስለ እውነት የጠየቀ ሰው እዛው ቆሞ ስለ እውነት መልስ ማግኘት ነበረበት። ግን ጲላጦስ እውነት ምንድን ነው ብሎ ጠየቀና ጌታ ኢየሱስ ክርስቶስ መልስ ሊሰጠው እንደሚችል ወይም ደግሞ መልስ ሊሰጠው እንደሚገባ አላሰበም ይሆናል። ብቻ ይህን ጥያቄ ጠየቀና ወደ ከሳሾቹ እንደገና ዞር ብሎ ሲሄድ ታዩታላችሁ። ብዙ ሰዎች እንደዚህ አይነት ነገር አላቸው። እውነት ምንድን ነው ብለው ጠይቀው ቆም ብለው ስለ እውነት የሚሰጠው ማብራሪያና መግለጫ ሳይሰሙ እንደዚሁ በውሸት ለመጋለብ የሚሞክሩ ሰዎች አሉ። በራሳቸው ስግብግብነት በራሳቸው ምኞት፣ በራሳቸው አስተያየት፣ በራሳቸው ፍልስፍና፣ በራሳቸው ዝንባሌ እንደዛ የሚያደርጉ ሰዎች አሉ። እውነትን ለመገንዘብ ሰዎች የሚፈልጉ ከሆነ እውነት ትክክለኛ መልስ ያላት ነገር እንደሆነች ማሳሰብ እፈልጋለሁ። እኔ እንደዚህ ብያለሁኝ። እዚህ ጋር መቸምኛ ሁላችንም ስለ ተፈጥሮ ባህሪያችን እውነት መረዳት እንፈልጋለን። እግዚአብሔር ማን ነው? የእግዚአብሔር ባህሪ ምንድን ነው? እግዚአብሔር እኛ እሱን እንድናመልከውና እንድናውቀው ሲፈልግ ዓላማው ምንድን ነው? እግዚአብሔር ዝም ብሎ በየሳምንቱ አንድ ሰዓት ተሰብስበን አንድ ሰው ተናግሮ እንድንለያይ ብቻ ነው ወይስ ዓላማ አለው? እግዚአብሔር ዓላማ አለው። አሁን እነዚህን ሰባቱን እኔ ነኞች በምናይበት ጊዜ በህይወታችን ውስጥ በጣም ጠንከር ያለ መሰረታዊ መሰረት በልባችን በአይምሯችን ውስጥ ጌታ ኢየሱስ ክርስቶስ እንዲቀመጥ ይፈልጋል እውነት ጌታ ኢየሱስ ክርስቶስ ነው። እግዚአብሔርን በተመለከተ እውነተኛ መገለጥ ያለው ጌታ ኢየሱስ ውስጥ ነው። እና ከዚህ የተነሳ ነው እንደዚህ የሚል ማጠቃለያ እዚኛው ስላይድ ላይ መስጠት እፈልጋለሁ። ክርስትና የሚባለው እምነት ከሁሉ የላቀ መረዳት እና ግንዛቤ ያለበት እምነት ነው። ክርስትና ክርስትና እንደ እስልምና አይደለም። ክርስትና እንደ ቡዲዝም አይደለም። ጠዋት እዚህ ፓስተር አንድ ነገር ሲናገር ነበር። ቡዲዝም የሚባለው እምነት ምን ያደርጋል ሰዎች ቁጭ ብለው ወደ ልባቸው ውስጥ እንዲመለከቱና እውነትን ልባቸው ውስጥ እንዲፈልጉ ያበረታታል። ግን እውነት ሰው ልብ ውስጥ አይገኝም። ምክንያቱም ሰው ልብ ውስጥ ብትፈልጉ የምታገኙን ነገር ምኞትን፣ ኃጢአትን፣ ኃጢአተኝነትን ብቻ ነው እውነት ጌታ ኢየሱስ ክርስቶስ ነው። ይህንን ትልቅና ዘላለማዊ መረዳት ወደ ሰዎች አይምሮ ልብ ውስጥ ያመጣ ይህንን ጥበብ ደግሞ የሰጠ የሚሰጥም፣ የሚሰጥ ችሎታም ያለው በመንፈስ ቅዱስ እርዳታ አማካኝነት የክርስትና እምነት መገለጥ ብቻ ነው እግዚአብሔር ስለዚህ የተመሰገነ ይሆን። ግን ጌታ ኢየሱስ ክርስቶስ እውነት ስለመሆኑ በሚቀጥለው ምስላይድ ላይ ጥቂት ነገሮችን መናገር እፈልጋለሁ። ከምናገርባቸው ሁለት ነገሮች መካከል አንደኛው ጌታ ኢየሱስ እውነትን የሚገልጸው እንዴት ነው የሚልን ጥያቄ ጠይቄ አንዳንድ ነገሮችን ልነግራችሁ እፈልጋለሁ። ጌታ ኢየሱስ ክርስቶስ እውነት ነኝ ሲል እውነትን እንደሚገልጽ ልንጠይቅ፣ ልንጠብቅና ልናስብ ይገባናል። ምክንያቱም ለቶማስ ለደቀ መዛሙርቱ ነገሮች ለተምታታባቸው ሰዎች እየተናገረ ያለው እኔ መንገድ ነኝ። ቀጥሎ ደግሞ ምንድን ነኝ? እኔ እውነት ነኝ። ቀጥሎ ደግሞ ምንድን ነኝ? እኔ ህይወት ነኝ እያላቸው ነው እየተናገረ ያለው እና እግዚአብሔር ጋር ስለመሄድ እውነተኛው እውነት መገለጥ ያለበት እኔ ውስጥ ነው እያለ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና ይህንን ጥያቄ እኔ ጌታ ኢየሱስ እውነትን የሚገልጸው እንዴት ነው የሚለውን ጥያቄ በተመለከተ ስናገር አንዳንድ ነገሮችን ላሳስባችሁ እፈልጋለሁ። ጌታ ኢየሱስ እዚህ ጋር እኔ የእውነት አስተማሪ ነኝ አላለም፣ ወይም እኔ እውነትን እጠቁማችኋለሁ እዛና እዛ ጋር ይገኛል አይደለም ያለው። እውነት አስተማሪ ነኝ እውነትን አስተምሯል ጌታ ኢየሱስ ግን ምንድን ነው እያለ ያለው እኔ ራሴ ስብእና የለበስኩ እውነት ነኝ ብሎ ነው የተናገረው ጌታ ኢየሱስ ክርስቶስ እውነት ነው የእውነት ጠቋሚ አይደለም የእውነት አስተማሪ ብቻ አይደለም እውነትን አስተምሯል እውነትን ጠቁሟል ምንም ጥያቄ የለበትም ግን እኔ ራሴ እውነት ነኝ ብሎ ነው የተናገረው እና ይህንን ታዲያ እውነት የሆነው ጌታ ኢየሱስ ክርስቶስ እውነትን እንዴት ነው የሚገልጠው ራሱን እንዴት ነው የገለጠው ራሱን እንዴት ነው የሚገልጠው የሚለውን ነገር ብትጠይቁ በተወሰኑ ነጥቦች አካባቢ ልንረዳውና ልናስተውለው እንችላለን። በመጀመሪያ ራሱ ሥጋን ለብሶ በገለጠው ባህሪ በኩል እውነትን ጌታ ኢየሱስ ክርስቶስ ገልጧል በፍቅሩ እውነትን ገልጧል። በጨዋነቱ፣ በጽድቁ፣ በአገልግሎቱ፣ በትምህርቱ፣ በመጣበት ዓላማ ሁሉ ውስጥ፣ በስብዕና ውስጥ ጌታ ኢየሱስ ክርስቶስ በየቀኑ ለደቀ መዛሙርቱ ሲያሳይ፣ ሲያስተምር፣ በተግባር ዲሞንስትሬት የሚለውን ማሳየት ነው ያልኩት። ዲሞንስትሬት ሲያደርግ የነበረው በራሱ ስብዕና ውስጥ ነው። አያችሁ፣ ጌታ ኢየሱስ ክርስቶስን ስናይ የምናየው ዘላለማዊ የማይለወጥ ማንም የማይቀይረው ሰባኪም ይሁን ማንም መላእክም ይሁን ሰይጣን ማንም የማይቀይረው አስደናቂና በጣም ግሩም የሆነ እውነትን ነው። ግን ይህንን ማብራሪያ ከሰጠው በኋላ ይህንን እውነት እኛ እንዴት ልናገኘው እንችላለን? የሚለውን ጥያቄ መጠየቅ ደግሞ አስፈላጊ ነው። ይሄ ሁለተኛው ጥያቄ ነው። አንዳንድ ጠቃሚ ሀሳቦችን እናገርበታለሁ። ተመልከቱ። እውነትን እስካሁን ድረስ በተለያየ መንገድ በገባኝ ሁኔታ ልገልጥላችሁ ሞክሬያለሁ። ያለው ራሱ ጌታ ኢየሱስ ክርስቶስ ነው ግን በማብራሪያ ብቻ ካለቀ የእኔ የእውነት መግለጫ ተግባራዊ በሆነ መንገድ ካላየ ነው በህይወታችን በጣም እንቸገራለን። ስለዚህ የእውነትን ጠቀሜታና ተግባራዊነት እንደሚከተለው ማየት አለብን። እውነትን በተመለከተ ጥርጥር ውስጥ እንዳንገባ ወይም ደግሞ መምታታት እንዳይኖርብን የሞትና የህይወት ያህል በጣም ጠቃሚ የሆነውን ይህንን እውነትን በአይምሯችን እርግጠኛ ሆኖ እንዲሰርጽ የምንፈልግ ከሆነ እንዴት እንደሚገኝ ማወቅ አለብን። እንዴት ነው ይህንን እውነት የሆነውን ጌታ ኢየሱስን የምናገኘው? መጽሐፍ ቅዱሳችን ከዘፍጥረት ጀምሮ እስከ ራእይ ድረስ በሚሰጠው መግለጫ ይሄ እውነት የሆነው ጌታ ኢየሱስ ክርስቶስ የሚገኘው ከኛ በላይ በሆነ የኃይል ሥራና አስደናቂ መገለጥ ነው። ይሄ ከኛ በላይ የሆነው የኃይል ስራና አስደናቂ መገለጥ ሊመጣ የሚችለው በጌታ በመንፈስ ቅዱስ አማካኝነት ብቻ ነው። እኛ ኃጢአተኞች ነን። እግዚአብሔርን በራሳችን የማወቅ ችሎታና ጥበብ የለንም። ግን የእግዚአብሔር መንፈስ፣ መንፈስ ቅዱስ በልባችን ውስጥ ሰርጾ አእምሯችንን አንቅቶ ነፍሳችንን አንቅቶ ብርሃኑን በውስጣችን ፈንጥቆ የሕይወትን ዓላማና ትርጉም አብርቶልን ኢየሱስ ክርስቶስ ማን እንደሆነ ያሳየናል። በደብረ ብርሃን በነበረኝ ጊዜ በስፋት የምናስተምር የነበረው ይሄንን ነበር። መንፈስ ቅዱስ በውስጣችን ሲገባ በመጀመሪያ የሚያደርገው ነገር ሰዎች እንደሚሉት መዝለል፣ መጨፈር፣ መንከባለል ሳይሆን ኢየሱስ ክርስቶስ ማን እንደሆነ በውስጣችን መገለጥን ማምጣት ነው። ጌታ ኢየሱስ ክርስቶስ ለምንድን ነው የመጣው? ጌታ ኢየሱስ ክርስቶስ እዚህ ዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ሦስቱ ምዕራፎች ውስጥ ስለ መንፈስ ቅዱስ በጣም በስፋት ተናግሯል እና መንፈስ ቅዱስን ለማወቅ እና የመንፈስ ቅዱስን ቴዎሎጂ ወይም ስነ መለኮት ለመረዳት የሚፈልግ ሰው በቀጥታ ዮሐንስ 14፣ 15 16ን እንደሚገባ ማጥናት አለበት። እና ዮሐንስ ወንጌል ምዕራፍ 14 15ና 16 ላይ መንፈስ ቅዱስን ጌታ ኢየሱስ የእውነት መንፈስ ነው ብሎ ነው የጠራው። የእውነት መንፈስ ነው እና ወደ እውነት ሁሉ ምን ያደርጋል ይመራል ብሎ ነው የነገረው። ስለዚህ መንፈስ ቅዱስ ልባችን ውስጥ ገብቶ ወደ እውነት ይመራናል። እንዳ በሌላ መልኩ ደግሞ ጌታ ኢየሱስ ክርስቶስ ያ የእውነት መንፈስ በመጣ ጊዜ እኔ ያስተማርኳችሁን ሁሉ ምን ያደርጋችኋል? ብሏል። ያሳስባችኋል። ወደ አይምሯችሁ አምጥቶ በሕይወታችሁ እንድታዋህዱት፣ እንድትኖሩበት፣ ደግሞም እንድትሰብኩት ያደርጋችኋል ብሎ ነው የተናገረው። የእግዚአብሔር መንፈስ እርዳታ ያስፈልገናል ይህንን እውነት ለማግኘት ይህንን እውነት ለማግኘት የእግዚአብሔር መንፈስ ይረዳንና ወደ ምን ያመጣናል መሰላችሁ? በጌታ በኢየሱስ ክርስቶስ ላይ እምነታችንን እንድናደርግ ያደርገናል። ማለት እምነታችን ይሄ ኮመንሊ በኢትዮጵያ ውስጥ ጌታ ኢየሱስን መቀበል ተብሎ የሚታወቀው ነገር ነው። ጌታ ኢየሱስ ክርስቶስ ላይ እምነታችንን ስናደርግ እሱ በእምነት የእውነት መገለጥን ውስጣችን አስቀምጦ እግዚአብሔር ማን እንደሆነ ኢየሱስ ማን እንደሆነ መንፈስ ቅዱስ ማን እንደሆነ መንግስተ ሰማይ ምን እንደሆነ የምድር ህይወት ውጣ ውረዱ ሁሉ ለምን እንዴት እንደሆነ በግልጽ ያብራራልናል ማለት ነው። እውነትን የምናገኘው በአንድና በአንድ መንገድ ነው። የመንፈስ ቅዱስ ስራ በውስጣችን ሰርቶ በክርስቶስ ላይ እምነት ሲኖረን ብቻ ነው። እምነት ካለን እውነትን እናገኛለን። እምነት ሲኖረን እውነት ውስጣችን ገብቶ ጨለማችንን ያበራልናል። እውነት ውስጣችን ገብቶ ነገርን ሁሉ ይገላልጥልናል። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ እውነት ነው። የምናገኘው ደግሞ በእምነት ነው። እኔ የጴጥሮስን መልእክት በተከታታይ አስተምሬ በጴጥሮስ መልእክት ምዕራፍ አንድ ላይ በአንደኛ ጴጥሮስ ምዕራፍ አንድ ላይ አንድ በጣም የሚገርም ነገር ተቀምጦ አይቻለሁ፣ ሰብኬዋለሁ፣ አስተምሬዋለሁ። ምን የሚል ነገር ተቀምጦ አልመሰላችሁ አሁን ምንም እናንተ አሁን ባታዩትም ባታዩትም ትወዱታላችሁ ብሎ የተነገረ ቃል አለ። ኢየሱስ ክርስቶስን እኛ ሁላችንም አላየነውም አሁን እኛ ሁላችንም እዚህ ጋ ይህንን ጥያቄ ለጠየቀው ለቶማስ በዮሐንስ ወንጌል ምዕራፍ ሀያ መጨረሻ ላይ ጌታ ኢየሱስ ክርስቶስ ይሄው ይሄው ቶማስ ነው። መንገዱን እንዴት እናውቃለን፣ እንዴት በምን እናውቃለን ብሎ የተናገረው ቶማስ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ መካከል ተገልጦ ደቀ መዛሙርቱ አይተነዋል ባሉበት ጊዜ በመካከላቸው አልነበረም እና ጣቴን በተበሳው እጅ ውስጥ ካላስገባው እጄን ደግሞ በተቀደደው በጎን ውስጥ ካላስገባሁ አላምንም ብሎ ተናግሮ ነበር እና ጌታ ኢየሱስ ክርስቶስ እንደገና በሌላው እሁድ ሲገለጥ ቶማስን ና ና ጣትህን በእጅ ውስጥ አስገባ፣ እጅህን ደግሞ በጎኔ አስገባ ብሎ በጠየቀው ጊዜ አምናለሁ ብሎ አለ እና ቀጥሎ ጌታ ኢየሱስ ምን እንደተናገረ ታውቃላችሁ? ሳያዩ የሚያምኑ ብፁዓን ናቸው። አንተ ስላየህ ነው ያመንከው። ሳያዩ የሚያምኑ ግን ብፁዓን ናቸው። አሁን እኔ የተናገርኩትን ነገር ልንገራችሁ። እምነት የሚባለው ነገር በክርስትና እምነት ውስጥ ማየት የሚባለውን ነገር ምን አድርጎታል? ተክቶታል። አሁን እምነታችን ልክ እንደ ማየት ነው የሚሰራው እምነታችን ነው ጌታ ኢየሱስ ክርስቶስን የሚያሳውቀን። እውነቱ በህይወታችን ውስጥ እንዲሰራ የሚያደርገው እምነታችን ነው። እምነት የሚለውን ቃል የዚህ የእምነት እንቅስቃሴ የሚባለው የፌዝ ሙቭመንት የሚባለው አብዩዝ አድርጎታል። እነሱ አብዩዝ ስላደረጉት ስለ እምነት አንናገርም ማለት አይደለም። እምነት በጣም አስፈላጊ ነገር ነው። እነሱ እንደሚሉት አይደለም። እምነት በጌታ በኢየሱስ ክርስቶስ እውነት ላይ ልባችን ርፍ ብሎ እሱ ጌታችን፣ እሱ አምላካችን፣ እሱ እውነታችን መሆኑን በውስጣችን አውቀን በዛ እውነት መሰረት ህይወታችንን መምራታችንን የሚያሳይ ነገር ነው። ጌታ ኢየሱስ ግን እውነት ነው። እግዚአብሔር ይመስገን። የሚቀጥለው ነጥቤ ጌታ ኢየሱስ ክርስቶስ ህይወት መሆኑን የሚያሳይ ነው። ይሄ ሌላው በጣም አስደናቂ ነገር ነው። ጌታ ኢየሱስ ክርስቶስ በዮሐንስ 14 ቁጥር 6 ላይ እኔ መንገድ፣ እውነት ቀጥሎ ደግሞ ህይወት ነኝ ብሎ ነው የተናገረው። ሶስት ነገሮች ነኝ ነው ያለው። ጌታ ኢየሱስ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ። ስለ ህይወት ብዙ ነገር አልናገርም ሰዓቴ እየሮጠ ስለሆነ ጥቂት ነገሮችን ግን ላሳስባችሁ እፈልጋለሁ። በተፈጥሮ ውስጥ ካሉት ዋና ዋና ልዩነቶች መካከል በዚህ በፍጥረተ ዓለም ውስጥ ማለት ነው። ይሄ ዓለም የተፈጠረ ዓለም ነው በእግዚአብሔር። በዚህ በተፈጠረው ዓለም ውስጥ ሁለት ትልልቅ ቡድኖች አሉ፣ ህይወት ያላቸው ነገሮችና ህይወት የሌላቸው ነገሮች። ህይወት ባላቸው ነገሮችና ህይወት በሌላቸው ነገሮች መካከል በጣም ከፍተኛ ልዩነት አለ። ግን የሰው ሁሉ ትኩረት የሰው ሁሉ ትኩረት የሰዎች ልጆች ሁሉ ትኩረት ምንም መልክዓ ምድራዊ ገጽታ፣ ተራራ፣ ሸለቆ፣ የወንዝ ዳር፣ የባህር ዳር በጣም ውበት ያላቸው ቢሆኑም እንኳን የሰው ትኩረት በህይወት ላይ ነው። እና ህይወትን ለማግኘት የህይወት ምክንያት ምንድን ነው? ህይወት እንዴት ተጀመረ? ህይወት እንዴት ነው የሚቀጥለው? የህይወት ውስጥ ያለው ቀመር እንዴት እንዴት በንደዛ አይነት ሁኔታ ሊገኝ ቻለ? የሚል ምርምር መቼም ታውቃላችሁ በጣም ሰፊ እንደሆነ እስከ ማርስ ድረስ ሄዷል ከዛም በላይ ለመሻገር ይፈልጋሉ ሰዎች ግን ህይወት ጌታ ኢየሱስ ክርስቶስ ነው ኢየሱስ ምንድን ያለው እኔ ህይወት ነኝ ማለት የህይወት ሁሉ የመኖር ሁሉ የመንቀሳቀስ ሁሉ የፍጥረተ ዓለም ይሄ ህይወት ያለው ነገር ሁሉ ምንጩ መገኛው አንድና አንድ ነው ያም ጌታ ኢየሱስ ነው እና እኔ ህይወት ነኝ ሲል ጌታ ኢየሱስ የህይወት ሁሉ ምንጭ የህይወት ሁሉ መገኛ የህይወት ሁሉ መኖር ምክንያት መሆኑንም ጭምር ማሳየቱና ማስረጹ ነው። ይህንን በተመለከተ ምናልባት ዮሐንስ ወንጌል ምዕራፍ አንድ ላይ ደግሞም አንደኛ ዮሐንስ ምዕራፍ አንድ ላይ ሁለቱም ምዕራፍ ዮሐንስን ወንጌል የጻፈው ዮሐንስ ነው ሐዋርያው። አንደኛ ዮሐንስንም የጻፈው ሐዋርያው ዮሐንስ ነው። ስለዚህ ምዕራፍ አንድ ላይ ምን ብሎ ተናግሯል? ቁጥር ሦስት ላይ ሁሉ በሱ ሆነ ከሆነውም አንዳች እንኳ ያለሱ አልሆነም። በሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ጨለማም ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። በጌታ በኢየሱስ ክርስቶስ ውስጥ ህይወት ነበረች ብሎ ይናገራል። እዚህ ቆላሲያስ ምዕራፍ 1 ቁጥር 15ና 16 ላይ ደግሞ የሆነው ሁሉ ያለሱ አልሆነም ብሎ ይናገርና የሚታየው፣ የማይታየው፣ በዙፋናት ቢሆኑ አለቅነት ቢሆኑ ሁሉ ነገር በጌታ በኢየሱስ ክርስቶስ እንደሆነ ነው የሚናገረውና አሁን እኔ የምነግራችሁ ይሄ ጌታ ኢየሱስ ክርስቶስ ህይወት ነው። የህይወት ምንጭ ነው። ህይወት ሰጪ ነው ህይወትን በህይወት ውስጥ እንዲኖር የሚያደርግ ነው። እንዳውም አንድ ሶስት ነጥቦች እዚህ ላይ ዘርዝሬያለሁ፣ አላብራራቸውም። ጌታ ኢየሱስ የፍጹም መንፈሳዊ ህይወት ባለቤት ነው። እውነት ነው። ጌታ ኢየሱስ ክርስቶስ የመንፈሳዊ ህይወት መርሆ ነው። የህይወት መርሆ በሱ ውስጥ ነው ያለው። ጌታ ኢየሱስ ክርስቶስ የዘላለማዊ በረከትና አለመሞት ወደ ሰዎች ህይወት አምጪ ነው። ጌታ ኢየሱስ ክርስቶስ በወንጌሉ ሐዋርያው ቅዱስ ጳውሎስ እንዲህ ነው ያለው ህይወትንና አለመጥፋትን ወደ ሰዎች ያመጣ ነው። በአጠቃላይ ጌታ ኢየሱስ ህይወት ነው፣ የህይወት ምንጭ ነው። እነዚህን ነገሮች ስናገር አንዳንድ ነገሮች ልትታዘቡ ትችላላችሁ። ተመልከቱ፣ ያለ ጌታ ያለ ኢየሱስ ክርስቶስ የሰው ህይወት ከንቱ ነው። የሰው ህይወት ተስፋ የለውም። የሰው ህይወት ባዶ ነው። የሰው ህይወት በጨለማ ውስጥ ነው የሚሆነው ያለ ጌታ ያለ ኢየሱስ። ጌታ ኢየሱስ ክርስቶስ ያለው ግን የዘላለም ህይወት ብርሃን በውስጡ ይበራል። የዘላለም ህይወት ተስፋ ይኖረዋል። በዚህ ዓለም ጨለማና በዚህ ዓለም የተምታታ ተስፋ ቢስነት ውስጥ አይመላለስም። ለዚህ ነው መጽሐፍ ቅዱስ በተደጋጋሚ እኛ ህይወት ልናገኝ የምንችለው በኢየሱስ ክርስቶስ ብቻ በኢየሱስ ብቻ እንደሆነ የሚናገረው። እንግዲህ ጌታችን ኢየሱስ ክርስቶስ ማንነቱን በመጠኑ አይተናል። እንደ በስፋት ለማብራራት ጊዜ አልበቃኝም። እንደምታዩት እኛ ሁላችንም የተወለድነው በሞት ውስጥ ነው፣ በኃጢአት ውስጥ ነው። በኃጢአትና በበደላችን ሙታነን፣ ግን ህይወት ያስፈልገናል። ህይወት ማግኘት የምንችለው ከአንድ ምንጭ ብቻ ነው። ያም ከጌታ ከኢየሱስ ክርስቶስ ብቻ ነው። ስለዚህ የመጽሐፍ ቅዱስ ኤፌሶን ምዕራፍ አራት ላይ ምን የሚል ነገር ተናግሯል? አንተ የምትተኛ በሞት ውስጥ ያለህ ንቃ ብሎ ክርስቶስ ያበራልሃል፣ ህይወት ይሰጥሃል፣ ህይወት ይሆነሃል፣ በሱ ህይወት ታገኛለህ የሚል ትልቅ ተስፋ በመጽሐፍ ቅዱስ ውስጥ በጌታ በኢየሱስ ውስጥ እንዳለ እንድናይ ጌታ ይፈልጋል እና በኢየሱስ ላይ እምነትን ማድረግ ወደ ኢየሱስ መምጣት ምን ምን ነገር ውስጥ ያስገባናል? በሱ በመንገዱ ላይ እንድንቆም ያደርገናል። እውነቱ በውስጣችን ሰርቶ እንድንለወጥ ያደርጋል። በህይወቱ ያ እውነት ያ መንገድ በህይወታችን ተግባራዊ ሆኖ እንድንኖርበት ያደርጋል እና ጌታ ይህንን በመረዳት እንዲረዳን በጸጋው የዚህ የመረዳት ባለጸጋዎች እንድንሆን እንዲያደርገን ምኞቴና ጸሎቴ ነው።